የታላቁ ኢትዮጵያዊ ጀግና የሌተና ጀኔራል ጃጋማ ኬሎ የቀብር ስነ ስርዓት ትናንት በመንበረ ጸባዖት ቅድስተ ስላሴ ካቴድራል ተፈጸመ። ይላል ተከታዩ ቅንብ በመቅደሚያው ይህ ትውልድ እርሳቸውን የመሳሰሉ ጀግኖች ባለዕዳ ነው ብለዋል በቀብር ስነ ስርዓቱ ላይ የተገኙ አስተያየት ሰጪዎች። እስክንድር ፍሬው ነው የተከታተለው። አርበኞች በፉከራሸኟቸው በወን የተሞልተው አስታውሷቸው ኢትዮጵያ ታላቁን ጄኔራል አይበገሬውን የፋሽስቶች አለቃ በደመቀ ስነ ስርዓት ሸኘች። ከአፍስ ከገደቡ በዘመናዊ መሳሪያ ታጥቆ የመጣው የፋሽስት ጣሊያን ጦር ኢትዮጵያን በያዘበት አገር በወረረበት በዚያ ሰዓት ልምድ ላላቸው ዕድሜያቸው ለአቅመ ውትድርና ለደረሰ ታጋዮች እንኳን ተራራ አክሎ በሚታይበት በዚያን ወቅት ከወደ ምዕራብ ሸዋ ይሰማ የነበረው የአስራ አምስት ዓመት ታዳጊ ድፍረት ሌላውን የሚያነቃቃ ነበር። ከባላባት የተወለደው በግል ኑሮውም ምንም ያልጎደለበት ይህ ታዳጊ ከትውልድ አካባቢው ጀምሮ እስከ ሌሎች የአገሪቱ ክፍሎች ለጣሊያኖች የጎኑ ጋት ሆነ። ከመንግስትም ሆነ ከሌላ ወገን ለዚህ አገር የመከላከል ተግባር ጥሪ ያልተደረገለት በውትድርና ተቀጥሮ ደሞዝ የማይቆረጥለት ጃጋማ ኬሎ አምስት ዓመቱን እንዲሁ በትግል አሳለፈ። ታሪኩን በቅርብ የሚያውቁት ጄኔራል ዋሲሁን ንጋቱ ጃጋማ ጣሊያኖች ሊማርኳቸው ያልቻሉ ልዩ ጀግና እንደነበሩ ይናገራሉ። አምስቱን ማመት አንድ ቀን ቤት ውስጥ ተኝቼ አላውቅም። ውጭ ነው። ሁለት ወንድማመቶችና አንድ ሌንሳ የምትባል ይታቸዋለች ባሏቸውን ፈታ ከወለጋ እሳቸው ጋር አሯ ዘመተች። ሌላ ጀግና ሌንሳ ነባረ በአርበኝነት የተሰማራች ተሰማራች ባሏን ፈታ ከወለጋ እና ልጇቸው አሉ ዮሴፍ የሚባል እና ከተማረኩማ ሞትኩ ማለት ነው። ትምህርት ይሆናል እና አምስቱን ዓመት አርበኝነት ስንቆይ አንድም ቀን ቤት አላደርኩም። ያሉት ይመጣል እዚህ ያለ እየተባለ እሳቸው ጫካ ውስጥ በምናምን ስለሚያድሩ በውስጥ አርበኛዋ በወይዘሮ ሸዋረግ ገርገር ላ መረጃ ሰጭነት በአዲስ ዓለም መሽጎ በነበረው ጠላት ላይ የፈጸሙት ጀብዱ በምሳሌነት ከሚጠቀሱ የጃጋማ የጦር ሜዳ ውሎዎች መካከል ነው። ጀኔራል ዋሲሁን ይቀጥላሉ። እዛ ሄደው የመሸገውን ጠላት ሰባ ገለው ሰማኒያ ማርከው ሶስት አምስት መቶ መሳሪያ ማለት ይሄ ልዩ ያረጋቸዋል። ማድረግ እኛ ዘመናዊ ትምህርት የተማርነው ከሆነ የጦር ሰዎች ማድረግ የማንችለው ነው። በዚህ በዚህ አይነት ጃገማን ልዩ ያደረጋቸዋል። በሆነ ለማመን ያስቸግራል። እና ሰማንያውን አስፈቱ፣ አርባውን ይዘው ሄዱ፣ ከእሳቸው አርበኞች ጋር ቀላቀሏቸው። አራቱ ግን ነገም ጣሊያን መጥቶ ስለሚመጣ ምንም አታድንንም ብሎ ተመለሱ። ጣሊያን በነጋታው ደግሞ ቦታውን ይዛል። ጀግኖቹ ሄደዋል፣ እናንተም ልትመለሱ መጡ ብለው እነሱን ሁለቱ አርባውኖችም ሰዎች እንደጨረሷቸው ይሄ ሁሉም ምራክል ነው። ጃጋማ እንደዚህ አይነት ጀግንነቶችን የፈጸሙት በርካታ የጣሊያን የጦር መሪዎችን የማረኩት ገና ሀያ ዓመት እንኳን ሳይሞላቸው ነው። ከደጃዝማች ገረሱ ዱኪና ከራስ መስፍን ስለሽ ጋር አብረው እንደዘመቱም ታሪካቸው ያስረዳል። ከፋሽስት ጣሊያን ጋር የነበረው ጦርነት በድል ከተጠናቀቀ በኋላም የጃጋማ አስተዋጽኦ አላበቃም። አገራቸውን በሻለቃነት በብርጌድ መሪነትና በብሔራዊ ጦር አዛዥነት አገልግለዋል። ይህንኑ ተከትሎም ነው የሌተናል ጀኔራልነት ማዕረግ ያገኙት። በርካታ የክብር ሽልማቶችም አግኝተዋል። የኢትዮጵያ ክብር ኮኮብ ኒሻን፣ የዳግማዊ ምንሊክ ኒሻን፣ የኢትዮጵያ ጀግኖች አርበኞች ኒሻን ደግሞ ከተሸልሟቸው መካከል ናቸው። እናም እኚህ ጀግና ናቸው ትናንት በመንበረ ጸባዎት ቅዱስ ሥላሴ ካቴድራል በደመቀ ሁኔታ የተሸኙት። በሥነ ሥርዓቱ ላይ ከተገኙት አንዱ የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ለአሜሪካ ድምፅ ሲያስረዱ ጃጋማ ለሕዝብ ያላቸውን ፍቅርና ፈቃደኝነት አድንቀዋል። ታላቅ ኢትዮጵያዊ ጀግና ነበሩ። እሳቸውን ሲያስቡ ወደ አእምሮ ይመጣው ነገር ምንድን ነው? ከዚህ ጀግነታቸው አንጻር እንግዲህ እሳቸውን ፈቃደኝነታቸው ለመስራት ያላቸው ለሕዝብ ያላቸው ፍቅርና ታማኝነት ይህ ትልቅ ነገር ነው። የኢትዮጵያ ንግድና ዘርፍ ማኅበራት ምክር ቤት የመጀመሪያዋ ሴት ፕሬዚዳንትና የአሁኗ የክብር ፕሬዚዳንት እንደዚሁም የዩኒቨርሲቲ መምህርት ሙሉ ሰለሞን ጃጋማን ለመግለጽ ሥነ ግጥምን መርጠዋል። የአገሬ ጀግና፣ የአፍሪካ ኩራት ጃጋማ ኬሎ የበጋው መብረቅ፣ ጠላቱን ካፈር የሚደባልቅ ከይካ ከይሙጠዱ ኢንዱሎሚ ሙጠዱ ከይ ኢንደደቢን ከኢንዱን ከይሙጠዱ niu go to etromia lencha ito ወይዘሮ ሙሉ ለአሜሪካ ድምፅ ሲናገሩም የጃጋማ የጦርነት ውሎ በድፍረት የተሞላ እንደነበር አብራርተዋል። እሳቸው በጣም ታክትፉልም ነበሩ። ለየት ይላል ድፍረታቸው። ልጅነታቸው በጣም ልጅ ነበሩ ሲጀምሩ። አዎ በዛ እድሜ ማመን የሚያቅትህ ማስተባበር፣ ግሩፓቸውን የመምራት አቅም። ከፍተኛ ትምህርት ሳይኖራቸው በጣም ብዙ ተከታይ ነበራቸው። የሚመሯቸው ሰዎችም ታማኝ ነበሩ። የሚመሯቸውንም ሲያስተባብሩ የሚደርስባቸው አልነበርም። ከዚህ በላይ ድፍረታቸው ከፍተኛ ነበር። ደግሞ እድለኛ ናቸው ናቸው እሳት ውስጥም ገብተው ይወጣሉ፣ መድፍ ውስጥ ገብተው ይወጣሉ። ከባድ ቃጠሎ ውስጥ ደፍረው ይገባሉ ግን አይሞቱም። የሚደንቀው ነገር እሱ ነው። አንዳንዴ ቅድም ቄሱ ሲናገሩ እግዚአብሔር ካልፈቀደ ሰው መጥፎ ነገርም ጥሩ ነገርም አይሆንም ያሉት፣ አንዳንዴ የተሰጣቸው ጸጋ ነው ብሎ የውስጥ ውስጥ ጥንካሬ፣ በራስ መተማመን ለየት ያለ ነገር ነው። ለዚህ ነው ጻፋቸው ላይ የበጋው መብረቅ የተባለው የመጽሐፉ ርዕስ እኔም ሁልጊዜ ስሰማ የነበረው ነው እና ዝናብ ባለበት ነው መብረቅ የምንሰማው። እሳቸው ግን ምንም የለም በተባለበት ቦታ መብረቅ ጥለው አስደንግጠው ታምር ሰርተው ስለሚወጡ ነው የበጋው መብረቅ የተባሉት የአሁኑ ት ትውልድ ጃጋማን የመሳሰሉ ጀግኖች ውለታ አለበት ሲሉም ወይዘሮ ሙሉ ተናግረዋል። ዛሬ ንጹህ አየር የምንተነፍሰው ለአገር ቅድሚያ የሰጡ ጃጋማን የመሳሰሉ ጀግኖች በሰሩት ስራ መሆኑንም ወይዘሮ ሙሉ አብራርተዋል። በቀብር ስነ ስርዓቱ ላይ የተገኙ ሌሎች አስተያየት ሰጪዎችም ይህንኑ ሀሳብ አጠናክረዋል። በግል ስራ ላይ የተሰማራው ወጣት ዋሲሁን አምሳሉ ከነዚህ አንዱ ነው። ይሄ አሁን ያለው ትውልድ የዛኛው ትውልድ ባለዳ ነው። የዛኛውና የዛኛው የአያቶቻችን፣ የቅድመ አያቶቻችን፣ የአባቶቻችን ባለዳ ነው። ባለዳነቱ ምንድን ነው? የእነሱን ታሪክ ሊደግም ባለመቻሉን ብቻ ሳይሆን ታሪካቸውንም ሊያውቅ አልቻለም። እዚህ አራት ኪሎ ፊት ለፊታችን የሚገኘው የአርበኞች ሐውልት የድል መታሰቢያ ሐውልትን ብትጠይቀው የማያውቀው ትውልድ ብዙ ነው። ክብሩ፣ ሌፍትናት ጀነራል ጀጋ መኬሎ ይህ ሐውልት ከተከለላቸው ታላላቅ ኢትዮጵያን አርበኞች አሉ ናቸው። ቀኑ የታሰበው ያን ነው። በአምስቱ ዓመታት የጣሊያን የሁለተኛ ጊዜ ወረራ ማለት በንጉሰ ኃይለስላሴ ጊዜ ከ ከ193 የቆዩበት የጣሊያን የሁለተኛ ጊዜ ወረራ፣ እኒህን የመሰሉ በላይ ዘለቀን ሌፍትናንት ጀነራል ክቡር ጀጋ በጣሊያን የሁለተኛ ወረራ ወቅት ከፍተኛ አስተዋጽኦ ያደረጉ ጀግኖችን ለማሰብ ነው የአራት ኪሎ ሐውልት የተሰራው። ብያልካይ ነው። ይህን እኔ ማወቅ አደራ አለ። የተተከለበት አራት ኪሎ ሐውልት ለምን ነው የተተከለው? ስድስት ኪሎ የሰማዕታት ሐውልት የካቲት አስራ ሁለት የተተከለው ለምንድን ነው? አድዋ 1888 ለምንድን ነው የሚከበረው ብለህ ይሄ ትውልድ ስትጠይቀው ብዙ ጊዜ ጥናቶች ሲደረጉ፣ በተለያዩ አጋጣሚዎች ይሄ ትውልድ አያውቅም። ባለፈው ሳምንት አርብ መጋቢት 28 2009 ነው ሌተናል ጄኔራል ጃጋማ ኬሎ በተወለዱ በ96 ዓመታቸው ከዚህ ዓለም በሞት የተለዩት። ጄኔራል ጃጋማ ባለትዳርና የስድስት ልጆች አባት ነበሩ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳና የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ እንደዚሁም ሌሎች እንግዶች በቀብር ስነ ስርዓታቸው ላይ ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። どうも。